በፀሐይ ኃይል የሚሰራው የውሃ መሳቢያ ሞተር በአዲስ ቴክኖሎጂ ተቃኝቶ ውጤታማ መሆን ከጀመረ ዓመታት እየተቆጠሩ ነው ይባላል። አንዴ ከገዙትና አጠቃቀሙን በደንብ ካወቁት በሞተሩ ከምድር ውስጥ ወይም ከወንዝ ውሃን በመሳብ ለመጠጥና ለግብርና ምርት አገልግሎት መተኪያ የሌለው ነው፣ በተለይ ደግሞ የዝናብ እጥረት ላላቸው ሀገራት ተብሎ ይነገራል። ዩናይትድ ስቴትስ ዩታ የሚኖሩት የምጣኔ ሀብት ባለሙያው አቶ ሩንዳሳ ሸቴ የቴክኖሎጂውን ጠቀሜታ ሲያብራሩ፣ እንደሚታወቀው እንግዲህ ቴክኖሎጂ ህዝብን ህይወት በመቀየር ትልቅ ሚና ይጫወታል። ለምሳሌ እንደ ፌስቡክ፣ እንደ ትዊተር፣ እንደ ኢሜይል ያሉ አዳዲስ ቴክኖሎጂዎች ለሰው ልጆች ነጻነት ፈጣን የሆነ መልስ ሰጥተዋል። ይህንን አረብ ስፕሪንግ የሚል ስያሜ ተሰጥቶት ዲክቴተሮችን ከስልጣን ያወረደ ቴክኖሎጂ ነው። በምግብ ራስን በማስቻል ሎካል ኢኮኖሚ በመገንባት እንደዚህ በሶላሪ የሚሰሩ ጄኔሬተሮች መብራት ሊሰጥ የሚችል ቴክኖሎጂዎች ሲፈጠሩ በአራት አምስት ምጥፍ የአንድን ሀገር ኢኮኖሚ ራስን በማስቻል ትልቅ ሚና ይጫወታል። የውሃ መሳቢያው ሞተር በአካባቢው ጥልቅ የውሃ ጉድጓድ ከተቆፈረ በኋላ ለጓሮ አትክልት ለከብቶችና ለምንፈልጋቸው አገልግሎቶች ያለ በክለት ያገለግላል ይባላል። ዩናይትድ ስቴትስ በኬንያ ላሉ አርሶ አደሮች በስፋት እንዲጠቀሙ ሁኔታዎችን እያመቻቸች ሲሆን ኢትዮጵያ፣ ሶማሊያ፣ ዩጋንዳ፣ ብሩንዲ እና ሌሎችም የአካባቢው ሀገራት ተጠቃሚ እንዲሆኑ ፍላጎቱ አላት። ይሁን እንጂ በየሀገራቱ ሊኖር የሚችለውን ችግር ደግሞ የምጣኔ ሀብት ባለሙያው አቶ ሩንዳሳ እንዲህ ይገልጹታል። በጣም ትልቅ ፋይዳ አለው። ችግሩ አሁን እንግዲህ ቴክኖሎጂ አይደለም ፖሊሲ ነው። የእያንዳንዱ ሀገር የኢኮኖሚ ፖሊሲ አፌክት ያደርጋል። ስቴብል ያልሆነ ሀገር ስቴብል ያልሆነ የፋይናንሲንግ ችግር ካለ፣ አድሎ ያለበት ፋይናንሲንግ ችግር ካለ፣ ለምሳሌ ባንኪንግ፣ ሎካል ባንኪንግ ሲስተም ስልጣን በአንድ ጎሳ ወይንም በአንድ ግሩፕ ከተያዘ፣ ጎሳም ባይሆን ለራሱ ሰርክል ብቻ የሚበጅ የሚያደርግ ለምሳሌ የፋይናንሲንግም ፋሲሊቴት ለማድረግም ቢሆን በሱ ሰርክል ያሉ ሰዎች እሱ የሱን ጎሳ የሱን ፓርቲ አባሎች ብቻ የሚረዳ ከሆነ ዞሮ ዞሮ ያ ኢፌክቲቭ አይሆንም። የአንዱ ሞተር ዋጋ ሁለት ሺ አራት መቶ ዶላር ነው በኢትዮጵያ አርሶ አደር አንጻር እንዴት ያዋጣል? እና ሌሎችንም ተያያዥ ጉዳዮች አቶ ሩንዳሳ ሲናገሩ ሁለት ሺ አራት መቶ ለአንድ ገበሬ በጣም ይከብዳል። ኢንትረስቱ ላይ ነው እንግዲህ ዲፔንድ የሚያደርገው ለምሳሌ ሁለት ሺ አራት መቶን በኢትዮጵያ ብር በሀያ አምስት አባዛው። በጣም ብዙ ነው። ለአንድ ገበሬ ራሱን የቻለ ችግር አለው። ግን ወስተርን ካንትሪስ ለደሃው ህብረተሰብ ህይወት መለወጥ ብሎ አይደለም ያንን ኢቬንት የሚያደርጉት። ጀስት ቢዝነስ ነው፣ ትርፍ ለማግኘት ነው እና በአጠቃላይ እንኳን ይህንን ቴክኖሎጂ መሸጥ ቀርቶ ኢቨን ሂውማኒቴሪያን ኦርጋኒዜሽን ጀርባ ምንድን ነው ያለው ማአት የኢንተርናሽናል ኦርጋኒዜሽኖች አሉ ሁልጊዜ ከዛ ጀርባ ችግር ነው ያለው። ራስን ማስቻል ላይ ብዙ ሚና አይጫወትም። ኢንፋክት ዲፔንደንሲ ነበረ የሚፈጥረው ብዙ የአፍሪካን ኢኮኖሚስቶች ይህንን ጽፈዋል እና ይሄ ፓምፕ አሁን ኤዥያ ሀገር ቢሆን ያንን ከትንሽ ጊዜ በኋላ ፈታተው የራሳቸውን ሎካሊ ያመርታሉ። እንግዲህ ታዳጊ ሀገሮች በተለይ የኛ ሀገር ያንን ለማድረግ ራሱ ከባድ ነው። ለዶቼ ቬለ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ።